Die Alem. የሰላሳ ዓመቱ ቢላል ጅብሪል ከኢትዮጵያ ተሰዶ ሳውዲ አረቢያ ከገባ አራት ዓመታት ተቆጠሩ። በአማራ ክልል ከቻግኒ አቅራቢያ ጓንጓ ወረዳ ተወልዶ ያደገው ቢላል የገበሬ ልጅ ነው። ያው እንደ ሰው አስራ ሁለት ገመድ የሚባል ነገር አለ በሀገራችን አከፋፈል ማለት ነው። ያው አስራ ሁለት ገመድ እንደሚባለው እንደ ሰው ያው አለን። አስራ አምስት ኩንታል ምናምን ብታምርት ነው እንጂ ከዛ በላይ አታምርትም። ምርት የማመረት ችሎታው ይዘን ያህል ነው። ደታማ ነው በጣም ለምሳሌ በቆሎ እናመርታለን፣ ጤፍ እናመርታለን፣ ዳጉሳ እናመርታለን። አልፎ አልፎ እንደዚህ ኑግ ምናምን እናመርታለን። ሌላ የሚመረት ነገር የለም። ቢላል የተሻለ ነገር ፍለጋ ስደት የጀመረው እዚያው ኢትዮጵያ ውስጥ ነው። የተሻለ የእርሻ መሬት ቤት የተሻለ የስራ ቦታ ፍለጋ ቢላል ከቻግኒዋ የጓንጓ ወረዳ ወደ ቤንሻንጉል ጉሙዝ ቡለን ወረዳ ቀና ር ነው። መሬቱ የተሻለ ነው። መዳበሪያ አይፈልግም። ከወጪ ብዙውን ጊዜ እናርፋለን ማለት ነው። ቡለን ወረዳ ያው በዛው በግብርናው ስራ ላይ ነው የቆየ ነው። እንስሳ ለማርባት በጣም አመች ቦታ ነው። የሰጠውን ይቀበላል መሬቱ ማለት ነው፣ አዲስ እንደመሆኑ መጠን። ቢላል በቤንሻንጉል ጉሙዝ ክልል የቡለን ወረዳ የጀመረው የእርሻና እንስሳት እርባታ አዋጪ ቢሆንም መቀጠል አልቻለም። የክልሉ መንግስት ባለስልጣናት እነ ቢላል የሰፈሩበት አካባቢ ለደን የተከለለ በመሆኑ ለቀው እንዲወጡ ትእዛዝ አስተላለፉ። ወደ አምስት መቶ የሚጠጉ አባወራዎች እስከ ክልሉ ዋና ከተማ አሶሳ ፍርድ ቤት ያደረጉት ክርክር የፈየደላቸው ነገር አልነበረም። የኢትዮጵያ ስታስቲክስ ባለስልጣን በጎርጎሮሳዊው 2012 ዓ ም ይፋ ባደረገው ብሔራዊ የዳሰሳ ጥናት መሰረት በገጠር ከሚኖሩ ዜጎች መካከል ከግብርናው ዘርፍ ውጪ በስራ ላይ የተሰማሩት 10 በመቶ ያክሉ ብቻ ናቸው። ኢትዮጵያውያን የመሬት ባለቤት ባይሆኑም በግብርና መሰማራት የሚፈልጉ ዕድሜያቸው ከ18 ዓመት በላይ የሆናቸው ዜጎች የገጠር መሬት ለእርሻ የመጠቀም መብት አላቸው። በመሬት እጥረት ምክንያት የአገሪቱ የማከፋፈል ማስተካከል ፖሊሲ ከተቀየረ ወዲህ ግን ወጣቶች የእርሻ መሬት የማግኘት እድላቸው የጠበበ መሆኑን የኖርዌይ ዩኒቨርሲቲ ባለሙያዎቹ ሶስና በዙና ስታይን ሆልደን በሰሩት ጥናት ጠቁመዋል። ዝናብ ከልለ ምንም እርሻ የሚባል ነገር የለም። ዝናብ ከልለ እንኳን እርሻ ቀርቶ አንዳንድ የቀንድ ከብት ቤታችን ላይ የምናረበው ራሱ እየሞተ ያልቃል። ታውቃለህ፣ እኛ ራሳችን በያዞንም ያው ዝናብ ተጠብቀው ነው የሚደረገው። ጠባቧ የአባቱ ማሳ የወጣትነት ፍላጎቱን እንደማታሟላ ገብቶት ወደ ደቡብ አፍሪቃ የተሰደደው ዳናኖቾ ተወልዶ ያደገው በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በሃድያ ዞን ነው። ኑሮውን ጆሃንስበርግ ዙሪያ ያደረገው ዳናን ዛሬ አነስተኛ የሸቀጣሸቀጥ ንግድ ላይ ቢሰማራም የአባቱን ማሳ ግን አልዘነጋትም። ኢንሳት በቆሎ ወቅት አለ፣ በቆሎ ይዘራሉ። ጤፍ ወቅት አለ፣ ጤፍ ይዘራሉ። ሰብሎ አብዛኛውን ጊዜ ያመርቱት በሬቱ ትንሽ ከመሆኑ የተነሳ ብዙም እኳ አያመርቱም። ጀስት ከጆ ዲያስ የሚባል ነገር ነው የሚደረገው ገበሬ እንዳለው መሬት የለንማ ታውቃለህ። መሬታችን በጣም ጠባብ መሬት ነጭ ያለችው። እኛም ቤተሰቦች አለን ፋዘር ከንም ጭምር ዘመን ወደ ስድስት ሰባት ልጆች አሉ። በቴክኒክ ነው ከጌታ ባታችንንም ተሯሩጦ ያሳደገን ከደም ጥምር ሶስት ወንድሞቻችን ነበር እዚህ ተሰድን የምንኖረው ደቡብ አፍሪካ ውስጥ። የመሬት እጦት ያሳሰባቸው ወጣቶች ሌሎች አማራጮች መቃኘት ከጀመሩ መሰነባበታቸውን ሶስና በዙና ስታይን ሆልደን በሰሩት ጥናት ጠቁመዋል። ባለሙያዎቹ በዳሰሳ ጥናታቸው ካነጋገሯቸው ወጣቶች መካከል ዘጠኝ በመቶ ብቻ በግብርና ስራ መቀጠል የሚፈልጉ ናቸው። እንደ ቢላል ጅብሪል እና ዳናኑቾ ሁሉ አገር ጥለው መሰደድን የመረጡ አሊያም ማሰል ላሰለያዙ ወጣት ኢትዮጵያውያን ቁጥር በርካታ ነው። በቦን ዩኒቨርሲቲ የእድገት ጥናት ማዕከል በግብርና ኢኮኖሚ ላይ ትኩረታቸውን አድርገው የፒኤችዲ ምርምራቸውን በመስራት ላይ የሚገኙት አቶ ተካልኝ ጉቱ ጉዳዩ በጥንቃቄ መታየት እንደሚገባው ይናገራሉ። የኢትዮጵያ ወጣቶች በግብርና ውስጥ ያላቸውን ተሳትፎ እያጠኑ የሚገኙት አቶ ተካልኝ ነባራዊ ሁኔታው ከቦታ ቦታ ይለያያል ሲሉ ይናገራሉ። በኦሮሚያ ውስጥ ያለው በአማራ ውስጥ ያለው በደቡብ ውስጥ ያለው እንዲሁም በሌላ የሀገሪቷ ክፍል ያለው ነባራዊ የኑሮ ሁኔታ ይለያያል። ለምሳሌ ኦሮሚያን የወሰን እንደሆነ ከአካባቢ አካባቢ ብለያይም ግን በአጠቃላይ ወጣቱ ግብርናን አባንደን እያደረገ አይደለም። ብዙውን ጊዜ አንዱን አካባቢ ብቻ አተኩረ ሲጠይቅ ወጣቶች ማይግሬት አድርጓል ነው የሚባለው። ነገር ግን ወዴት ነው ማይግሬት ያደረጉት ብለ ስትመለከተውና ትራክ ስታረጋቸው ዞሮ ዞሮ በግብርና ግብርናና ግብርና ሪሌትድ የሆነ ሴክተር ውስጥ ነው የምሰሩት። ነገር ግን ይሄን ስል ጥንቃቄ ማድረግ አለብን። አንዳንድ አካባቢዎችን ብትወስድ በተለይ በጣም የመሬት እጥረት ያለበት አካባቢ ለምሳሌ ደቡብ ወላይታ፣ ወይ ደግሞ ትግራይ ክልል ልትወስድ ትችላለህ እና ለግብርና ምቹ ያልሆኑ ኤሪያዎችን ብትወስድ በእርግጥ ወደ ከተማ ማይግሬት የማድረግ አስማሚያ በአጠቃላይ ይታያል። አቶ ተካልኝ ወጣቶችን ከእርሻ ከሚያሸሹ ጉዳዮች መካከል የመሬት እጥረት አሊያም ጥበት አንዱ ቢሆንም ሌሎች ፈተናዎች መኖራቸውንም ይናገራሉ። የገበያ ችግር፣ የመንቀሳቀሻ ገንዘብ እጦትና የከባቢ አየር ለውጥ በዘላቂነት ወጣቶች ግብርናን ሙያ ብለው ለመያዝ እንደሚፈትኗቸው አቶ ተካልኝ ተናግረዋል። ለምሳሌ ወደ ኢትዮጵያ ሪፍት ቫሊ አካባቢ ስምጥ ሸለቆ የምንለው ማለት ነው፣ አትክልትና ፍራፍሬ በጣም ይመረታል። አትክልትና ፍራፍሬ የኢትዮጵያ ምርት አሻሻጥ ሁኔታ ደግሞ ስትመለከተው ቫሌው አዲስ ሲያደረጉ፣ ፓክ ሳይደረግ እንዳለ ጥሬው ነው ወደ ገበያ የሚሄደው። ፖስት ሀርቨስት ሎሱ በጣም ከፍተኛ ነው። ሌላኛው ደግሞ ፋይናንስ እጥረት ነው። ለወጣቱ ፋይናንስ አለ ወይ? ለምሳሌ ምርጥ ዘር ለመግዛት፣ የተለያየ ማምረት የሚገለገሉባቸውን መሳሪያዎች ለመጠቀም ብትጠይቀኝ ወጣቱ ዘንድ በጣም አነስተኛ ነው። እንደዚህ አይነት የሚሰጡ ኢንስቲትሽኖችም በጣም ዝቅተኛ ነው። ከሁሉም የበለጠ ደግሞ ሌላኛው ችግር የኢትዮጵያ ግብርና ራሱ ምርትና ምርታማነቱ ዝቅተኛ ነው። ምርትና ምርታማነቱ ዝቅተኛ ከፍተኛ ነው ማለት ከዛ የሚገኘው ገቢ አነስተኛ ነው የሚሆነው ማለት ነው። ሌላው ደግሞ ክላይሜት ቼንጅ የአየር ለውጡ ከጊዜ ወደ ጊዜ እየጨመረ ነው። በሰሜን ወሎ ዞን ራያ ቆቦ ጎብዬ ከተባለች ከተማ የሚኖረው ደርቤ ቢሆን ከሐሮማያ ዩኒቨርሲቲ በግብርና ዘርፍ በተፈጥሮ ሀብት አያያዝ ተምሮ ቢመረቅም ስራ ሲፈልግ ሁለት አመታት አለፉ። ጤፍና ማሽን ላይ የሚያመርቱት የደረቤ ቤተሰቦች ወደ አራት ሄክታር በሚጠጋ የእርሻ መሬታቸው በዚህ ዓመት ወደ 15 ኩንታል ምርት አግኝተዋል። የመጀመሪያ ደረጃ ትምህርቱን በትንሿ ከተማ ጎብዬ ሁለተኛ ደረጃ ትምህርቱን ደግሞ ወልደያ የተማረው ደርቤ የጤና ባለሙያ አልያም መሐንዲሴ መሆን ህልም ነበረው። የተፈጥሮ ሀብት አያያዝ በመማሩ ግን አይከፋም። ተወልዶ ባደገበት ቀዬ ለዘመናት ሲታረስ የኖረው መሬት ለምነት ማሽቆልቆል ግን እጅጉን ያሳስበዋል። ከባዱ ነገር ሰሜን ወሎ ድርቅ ያጠቃት ለአራት አመት እና ለአምስት አመት በጣም ድርቅ ነው የኖረው። ዘንድሮ ነው በቃ እንደዚህ ትንሽ ያምረት ነው እንጂ የለም፣ ማስተማማኝ አይደለም። በቃ ጥሩ ዝናብ የሚዘንብ ቢሆን እና ዘመናዊ መስኖ ምናምን ነገር ውሃ ቢኖር እሱን ተጠቅሜ በጣም አሪፍ አሪፍ ነገሮችን ማምነት ነበር። ተደጋጋሚ ስለሚታረስ ማዕዱ በሙሉ በቃ የለም በምንም ነገር ሊታደስ ስለማይችል ማዳበሪያ ነው የሚጠቀመው አሁን እዚሁ ማዳ በላ ሲጠቀም ምና ለመሰለ የዝና ብጥረት እና ይሃ ድረስ ስላለ እህሉ እያረረ በአማራ ክልል ደቡብ ወሎ ዞን የቃሉ ወረዳ የግብርና ባለሙያ የሆኑት አቶ መሐመድ የዕለት ተዕለት ውሏቸው ከገበሬዎች ጋር ነው። ላለፉት አስር ዓመታት በሙያቸው ያገለገሉት አቶ መሐመድ ገበሬዎች አካባቢያቸው እንዲንከባከቡ፣ የወንዝ ተፋሰሶችን እንዲያለሙ እገዛ ያደርጋሉ። ዋነኛ ዓላማቸው የገበሬውን ምርታማነት ማሳደግ ነው። ከጊዜ ወደ ጊዜ የሚያሽቆለቁለው ምርታማነት ወጣቶችን ከማሳ እያሸሸ መሆኑን አቶ መሐመድ መድም አስተውለዋል። ወጣቱ ላይ በአሁኑ ሰዓት ላይ ያለው ትምህርቱን ጨርሶ ከግብርና ውጭ የሆኑ ነገሮችን ለመስራት ነው ሀሳቡ ያለው። በግብርና ላይ ለመቆየት የሚል ሀሳብ በብዛት የላቸውም። ግን እሳ አልፎ አልፎ ደግሞ አንዳንድ ወጣቶች አሉ የግብርና ስራውን በተለይ አሁን እንደኛ ወረዳ ተጨባጭ ሁኔታ ላይ በተለይ ቆላ ፍራፍሬ ጋር የደጋ ፍራፍሬ ጋር በብዛት የተለወጡ እና ባለሀብት የሆኑ ወጣቶችም አሉ። አብዛኛው ግን ወጣቱ ግን እነዚህ ስራዎች ላይ ወደ ግብርና ከመግባት ከግብርና ወጥቶ በከተማ ላይ በቢሮ ስራ ላይ ቁጭ ብሎ ሰርቶ ለመለወጥ የሚፈልግ ነው። አካባቢ ቆላማ ነው። ቆላማ ከመሆኑ አንጻር በዓመት አንድ ጊዜ ብቻ ነው እየተመረተ ያለው ምርታማነቱ በብዛት እየጨመረ ያልሄደበት ሁኔታ እንደገና ደግሞ የቤተሰብ ብዛት እና የመሬት እጥረት፣ እነዚህ እነዚህ ነገሮች ችግሮች ወጣቱ ወደ እርሻ ተመልሶ የሚገባበትን መንገድ እንደ አማራጭ አድርጎ ያየው የስራ ፍለጋው ያልተሳካለት ደርቤ በሙያው ለመንቀሳቀስ ያደረገው ሙከራ ነበር። ነገር ግን አልተሳካለትም። በወረዳው ድጋፍ እናደርግላቸዋለን አሉ። ለምሳሌ እኔ አሁን በእንስሳት ማደለም ምናምን ነገር ብዬ ፕሮፖዛል ጽፍያ ትርቤ ነበረ። ከዚያ ድሮ እርባታ ምንድን ነው ችግሩ አካባቢያችን፣ ወረዳችን ድጋፍ አደርግም። ሁለተኛ በመንግስቱ በጀት የሚለጠቅ ብር ተፋፍኖ እንጀር ላይ ነው የሚቀረው። ዘንድሮ ያው ለወጣቶች ተብሎ የተላከ ብርም ነበር። እስካሁን ምንም ነገር አልደረሰንም። በቃ በፈለግኩት ሰዓት ለመስራት እና በፈለግኩት ስራ ምንም አይነት ማቴሪያል አይኖረኝም። እኔ ከምድር ተነስቶ መስራት ስለማልችል የድጋፍ ነገር ያስፈልጋል ያ ነገር ነው በቃ ያሉ አቶ ተካልኝ፣ በኢትዮጵያ የሚስተዋለው የስራ አጥነት በቅርቡ ለተከሰተው ተቃውሞና ሁከት ምንጭ ከሆኑ ጉዳዮች መካከል አንዱ እንደሆነ እምነታቸው ነው። ከአገሪቱ ህዝብ ሰባ በመቶ ህጻናትና ወጣቶች ቢሆኑም የመንግስት ፖሊሲዎች ትኩረት ነፍገዋቸዋል ሲሉ ይተቻሉ። ድሮ አባቶቻችን በበሬ በተለያየ ነገር ነው የሚያርሱት። ዛሬም ብዙ የተቀየረ ነገር የለም። ወጣቱ ትንሽ ከተማሪና ከተማ ቀመስ ከሆነ ደግሞ በዛኛው የአሰራር ዘይቤ መስራት አይፈልግም። እኔ ድሮ ግብርና ምርምር ስሰራ ነበር። በዛ ውስጥ ለምሳሌ እንደዚህ አይነት በርደኖችን ለመቀነስና በተለይ ወጣቱን ወደ ግብርና ለመሳብ የተለያየ ቴክኖሎጂዎች አሉ፣ አገር ውስጥ የተመረቱ እንደገናም ደግሞ ከውጭ ማስገባት የሚቻለው ነገር ግን እነዚህ አይነት ነገሮችን ለመጠቀም አንድ አቅም ያስፈልግሃል። አቂም፣ ማለት አንደኛ በገንዘብ ሊሆን ይችላል፣ በእውቀት ደረጃ ሊሆን ይችላል። ተምሮ ሲመለሱ ትልቅ ጋፕ አለ። ለምንድን ነው ትልቅ ጋፕ ያለው? አንድ ቤተሰቡ የሚሰራበትንና ና እሱ ቴዎሬቲካሊ ትምህርት ቤት የተማረው ማች አያደረግም። ሁለተኛ ደግሞ ምንድን ነው ትምህርት ቤት ራሱ ካሪኩሌሙ የተቀረጸው ያለው ነባራዊ ሁኔታን ባገናዘበና ተግባር ተኮራ አይደለም። ለምሳሌ ፕላን ሳይንስ ግራጁዌት ወይ አኒማል ሳይንስ ተምሮ የወጣውን ራሱ ብትጠይቀው አንዳንድ ጊዜ ከገበሬው ያልተሻለ እውቀት ነው ይዘው የሚወጡት ብዙ እውቀት መጨበጥ ሲገባቸው የኢትዮጵያ ካርኩ ለምንም ሪቪው አድርገ ስትመለከተው ተግባር ላይ ብዙ ያተኮረ አይደለም አድማጮች የዛሬው ምስናዶ ጥናቋል እሸት የበቀለ ነኝ ጥና ይስጥልኝ